ሰሎሜ ሙለታ ዝዋይ የአባቷ ፎቶ ቤት ውስጥ ውር ውር እያለች ነው ከቀለማት ጋር የተዋወቀችው አባቷ እቤት ውስጥ ፎቶ ሲያጥቡ ሲያትሙ እያየች ከትምህርቱ ይልቅ ወደ ቀለማት ህብርና ውህደት እየተሳበች እንደሄደች ትናገራለች የሁለተኛ ደረጃ የብሔራዊ ፈተና ውጤቷ ሳይሳካ ሲቀር ደግሞ የምትወደውን ስዕል ታጎለበት ዘንድ እድሉን ፈጠረላት። ያኔ ወደ አዲስ አበባ መጥታ ተፈሪ መኮንን ትምህርት ጀመረች። ይህ ሁሉ ግን በአጭሩ እንደሚነገረው ቀላል አይደለም ትላለች። ቤተሰብ ቤተሰብም ያው ያን ያህል ፍላጎት የለም፣ በተለይ አርት ላይ ግንዛቤው ስለሌለ ነው። ዋናው ነገር አባቴ በቃ ፎቶ አንሽ ምን ሆን ነው የሚመስለው ና ፎቶግራፊ ተማሪ ይገኛል

ያለን ወሴት ክፍያው ብዙ ባይሆንም ትራንስፖርቱ ምናምን የአዲስ አበባ ታይቀንሽ ትንሽ ይከብዳል። ደግሞ ብቻዬን ነው ተከራይቼ የምንኖረው። ለምነስራውን ለስዱ ስለምፈልግ ፕራይቬት ስለምፈልግ ስለከበደኝ ሁለት አመት ተምርስ ስለማቆምኩ ከዛ በኋላ ግን በጣም በራሴ ነው የመጣሁት። ሰሎሜ ያቋረጠችውን ትምህርት በመቀጠል ደግሞ አብሲንያ ገባች። በበጎ ፈቃድ አገልግሎት በስዕል መምህርትነት፣ በመጨረሻም የቤት ዕቃ መደብር ውስጥ እየሰራች የመጀመሪያ ኤግዚቢሽኗን በፈንድቃ የባህል ማዕከል ማሳየት ቻለች። በጊዜ ሂደትም የራሷን ስቱዲዮ ተከራይታ የሙሉ ጊዜ ሰዓሊ ትሆናለች። በአሁኑ ሰዓትም አራተኛ የስዕል ኤግዚቢሽኗን በማሳየት ላይ ትገኛለች። የንግድ ስራ ካቆምኩ በኋላ ኤግዚቢሽን አመቱት ሶስት ፕሮግራም ሊሆነ ይችላል። ወይ ሁለት ይ ሁሉ ምንድን ነው? ሙሉ ጊዜ የመሰብ ተጀማርኩ በኋላ ነው። አሁንም ከስድስት ወር ነው ከሰባት ወር በኋላ ነው ሶል ኤግዚቢሽን ያቀረብኩ። በመሀል ደግሞ ግሩፕ ኤግዚቢሽን ነበረኝ። እኔ የምፈልገው መኖሩ ነው። ማለት እኛው ላይፍ አርቲስት ላይፍ ውስጥ መኖሩ ነው። አርቲስት ከባሽ ከአርቲስት መኖሩ ነው የሚፈልገው እና ቤት ተከራይ ቀን ሙሉ ነው ዋና ነገር በጣም ታማኝ መሆን። በራሱ ለስራሽ መታመን አለብሽ። እዛ ቦታ ላይ ፈቃድ ይጠብቅሻል፣ ሰውም ይጠብቅሻል። ለዛ እኔ በታማኝነት ነው ምሰራው። አለቃ እያለኝ አይቼዋለሁ፣ ከአለቃ ጋር እንዴት እንደኖርኩ። አለቃ ባይ ስለሌለኝ ሳይሆን በቀስራሱ ዛሬ ከሰራሽ ነገር እንድትሰሪ ይጠራሻል፣ ራሱ ማለት ነው እኔ የአሳሳል ዘይቤዋ አሁነኛ ወይም ኮንቴምፖራሪ ዘርፍ ውስጥ እንደሚገባ የምትናገረው ሰሎሜ ስዕሎቿ ከውጫዊ ውበት ይልቅ ስሜትን ማሻገርና ማጋባት ላይ ጠንካራ እንደሆኑም ትገልጻለች። ኮንቴምፖራሪ ነው የምለው ምክንያቱም ካለ እንደተረዳሁት ምንድን ነው ኢንስራ ከፈለግሽ ለማሰብ ምንም ዋና ነገር የምታየው ነገር ነው። ወደ ሀሳቡም ወደ ፈልግ ነገር የሚያገንጠኝች ነው። ኮንቴምፖራሪ ላይ ደግሞ አንደኛ አይንሽ ነው የምታስፈልግ አይንሽ ነው እንድኛ መታየ ነው የሚልሽ መስራት የሚፈልጊ ነገር ማለት ነው። እና የእኔ ስራስ አብዛኛው ሲግራፊት ናቸው ማለት የሰው ምስል ነው። ግን ከዚያ የሚያል የሰው ቆዳ ውበቱ አይኑ ምንም ላይ አሁን የሚደለቀው እኔ የሰው ሊሆን ስሜት ወይ ደግሞ እዚ የሚሰራው ሰው ስሜት ለማግኘት እንፈልገው ያንን ስሜት ሰው ሲያይ እራሱ እንዲያገኝበት እና ሁላችንም ተመሳሳይ የሆነ ስሜት ያጋጥመናል፣ ግን በተለያዩ ጊዜ በዛ ስታዩ የሆነ ቀን እንደስተነት ሞመንት እንዳሳለች እንደስተነት ጊዜ እንዳሳለች ይሰማሻል። ከመጠናሉ ፖንታ ስታረጋች በቀና ገናኛለሽ ወይ ደግሞ የሚሰራው ስሜት አንቺ ጋር ያለ ነው ማለት ኮምፖዚሽን፣ ሁሌ የማገኘው ከህዝብ ነው ከሰው በቃ

በአፍሪካ እያደጉ ያሉ ሰአሊዎች ስራዎች የሚቀርብበት ኢመርጂንግ ፔይንቲንግ ኢንቪቴሽናል ወይም ኢፒአይ የተሰኘው ውድድር ለመጨረሻው ዙር ካሳለፋቸው አስራ ሰባት ተወዳዳሪዎች መካከል አንዷ ሆናለች። ስለ ውድድሩ እንዲህ ትገልጻለች። ሩቢል ሌክቸር አንሳ ዩኒቨርሲቲ እሱ ነው ያስገባኝ እዚህ ፕሮግራም ላይ ማለት ነው። አምና የሚያሸንፉት ኢትዮጵያ ንሽናቶች አፍሪካ ላይ ስታይ የእነሱ ስራዎች የሚመሳሰል ነገር ሊኖራቸው እና የኛ ደግሞ ትንሽ የሆነ ለየት ነገር አለ። ብዙ ጊዜ ያ ነገር አቅም ይሰጠዋል መሰለኝ። ሶስት ስራ ነው የሚፈጠሩ እና በጣም ብዙ ሆነ የሚወዳደረው። እንደሰማሁት ከሆነ ለፋይናሊስት ውስጥ መግባት በራሱ ጥሩ ነው የሚባለው በጣም ቆንጆ የሚባል ደረጃ ነው። ሰሎሜ ይህን ውድድር ማሸነፍ ከቻለች የገንዘብ የውጭ ትምህርት እድልና የጥበብ የቆይታ የስራ ዕድል ወይም አርት ሬዚደንሲ ይጠብቃታል። የዚህ ውድድር ውጤትም በጥቅምት ወር ማገባደጃ ላይ ይፋ እንደሚደረግ ይጠበቃል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ